ዛሬ በብዙ ሚሊዮን የሚቆጠሩ ክርስቲያኖች በዓለም ዙሪያ የስቅለትን በዓል በማክበር ላይ ናቸው። በኢየሩሳሌም በዓሉ የተከበረው ታዲያ በከፍተኛ የጸጥታ ጥበቃ እንደነበር ጠቅሶ ሮበርት በርገር ያደረሰንን የዚህን ዜና ዘገባ ዝርዝር ሄኖክ ሰማግዜር ይዞ ቀርበዋል። ከዓለም ዙሪያ የስቅለት በዓልን ለማክበር የተጓዙ ምዕመናን በምሳሌነት የእንጨት መስቀል ተሸክመው ኢየሱስ ክርስቶስ እንደ ተሰቀለበት ወደሚታመነው ቀራኔው አደባባይ በእግር ተጉዘዋል። ከጥርብ ድንጋይ በተሰሩ ጠባብ ቪያ ዶሎሮሳ ጎዳና አልፈው ወደ መሪር ሀዘን በር ሲሻገሩ ሃይማኖታዊ መዝሙሮችን ሲያዜሙና መጽሐፍ ቅዱስ ሲያነቡ ታይተዋል። በዚህ መልኩ ነበር አስራ አራቱን የክርስቶስ መስቀል ያረፈባቸውን ስፍራዎች ዛሬ በኢየሩሳሌም ምእመናን የጎበኙት። ያዕቆብ አደሚ ከናይጄሪያ የመጡ ምዕመን ናቸው። በመጽሐፍ ቅዱስ ታሪክ ኢየሩሳሌምና ስቅለት ትልቅ ስፍራ አላቸው ይላሉ። We are all happy to be here. It's a privilege. It's a feeling you cannot describe. እዚህ በመገኘታችን ሁላችንም እጅግ ደስተኞች ነን። ትልቅ ክብርና ልገልጸው የማይቻል አንዳች አይነት ስሜት ነው ያደረብኝ በስፍራው ተገኝቼ ስቅለቱ የተፈጸመበትን ታሪካዊ ቦታ ስመለከት ታላቅ ስሜት ነው ያደረብኝ። ዘንድሮ የምዕመናኑ ቁጥር አነስተኛ ነበር። በተለይ በኢየሩሳሌም ለስድስት ወራት የዘለቀ ሁከት ሰፍኖ ነበር፤ እስራኤላውያን በፊልስጤማውያን አጥቂዎች በስለት የመወጋት ጥቃት እንደ ደረሰባቸው ሲዘግብ ቆይቷል። በዛሬው የስቅለት በዓል ላይ የእስራኤል ፖሊስ ባልደረቦች በሰፊው አደባባይ ወጥተው ታይተዋል። ከጣሊያን የመጡት ምዕመን ኤሚሊዮ ካርሞኔ ኢየሩሳሌም የጦር ሰራዊት ጣቢያ መስላለች ብለዋል። እድሜን በሙሉ ዛሬ በኢየሩሳሌም ያየሁትን የመሰለ የጦር መሳሪያ አይነትና ብዛት ተመልክቼ አላውቅም። ምናልባትም ችግርና እውከት ሊከሰት እንደሚችል ተረድቻለሁ። እውነቱን ለመናገር የወታደሩና የጦር መሳሪያው ብዛት ደህንነት እንዲሰማኝ አላደረገም። የሃይማኖታዊ ጉዞ በጥንታዊዋ ቅዱስ ሴፑልቸር ቤተክርስቲያን ክርስቶስ የተሰቀለበት ስፍራ ላይ በምትገኘው ማህሌት ተጠናቋል። እሁድለት በርካታ ክርስቲያኖች የፋሲካን በዓልና የክርስቶስን ትንሣኤ ያከብራሉ።